The voice of America be <laughs> away. Yeah, yeah, America Dim's Radio Tavano. And to those who think that what happened in Ferguson is an excuse for violence. I do not have any sympathy for that. I, I have no sympathy at all. ተኩሱ የገደለው ነጭ አሜሪካዊ ፖሊስ በወንጀል ተጠያቂ አይደለም ሲል የቅድመ ክስ ምርመራ የሕዝብ ኮሚቴ ወይም ግራንድ ጁሪ የሰጠውን ውሳኔ ተከትሎ በተፈጠረው ቀውስ ዙሪያ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በአብይ ርዕስ ተይዟል። ከገዢው ፓርቲ የተለየ አመለካከት ያላቸውን ዜጎች በመፈረጅ ለማሰር ማሰቃየቱ የተካሄደበትን ስልት ዛሬም በእኛም ሆነ ሌሎች ላይ እየተሞከረ ያለውን የማስፈራራትና የማሸማቀቅ ሙከራ ከሚያስታውሰን በቀር በህጋዊና ሰላማዊ ትግላችን የሚፈለገውን መስዋዕትነት ለመክፈል ስለተዘጋጀን የሚፈራ አልተገኘም። የኢትዮጵያ ተቃዋሚዎች ፓርቲ ትብብር ጸሐፊ አቶ ግርማ በቀለ ናቸው። በኢትዮጵያ በተቃዋሚ ፓርቲዎች ቅዋሜን የመግለጽ ህገ መንግሥታዊ መብት ላይ ይፈጸማል ባሉት ዙሪያ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል። አሜሪካውያን ወደ ጅቡቲ በሚያደርጉት ወይም ሊያደርጉ በሚያስቡት ጉዟቸው ላይ አደጋ ሊኖር እንደሚችል የሚያሳስብ ማስጠንቀቂያ ወጣ፣ ከዜና መካከል ይገኛል። መደበኛው ሳምንታዊ ቅንብሮች ኢትዮጵያውያን በአሜሪካ ዴሞክራሲ በተግባርና ሴቶችና ቤተሰብ ከልዩ ልዩ ዝግጅቶቻቸው ጋር በሁለተኛው አጋማሽ ጠብቋቸዋል። ጤና ይስጥልን ክቡራትና ክቡራን እንደምናምሽታችኋል የዛሬ ረቡዕ ህዳር 17 2007 ዓ ም አስተናጋጆቻችሁ ሶሎሞን አባትና አሉላ ከበደ ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ጀስቲን ትዋይት ጋር አብርናችሁ እናመሻለን። የሰዓቱን የዓለም ዜናና አስቀድም መልካም ምሽት አሜሪካውያን ወደ ጅቡቲ በሚያደርጉት ወይም ሊያደርጉ በሚያስቡት ጉዞአቸው ላይ አደጋ ሊኖር እንደሚችል የሚያሳስብ ማስጠንቀቂያ ወጣ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ባወጣው የጉዞ ማስጠንቀቂያው የተነጣጠረ የሽብር አድራጎት ስጋት ያለ በመሆኑ ጅቡቲ ውስጥ የሚገኙ አሜሪካውያንም የሚያደርጓቸውን እንቅስቃሴዎችና አካባቢዎቻቸውንም ሁሉ በጥንቃቄ እያጠኑና እያጤኑ እንዲያደርጉ አሳስበዋል። የውጭ ጉዳይ መስሪያ ቤቱ በዚህ መግለጫው ላይ የዩናይትድ ስቴትስ መንግስት አሜሪካውያንን ጨምሮ የዩናይትድ ስቴትስ መንግስትና አሜሪካውያንን ጨምሮ በምዕራባውያን ዜጎች እንዲሁም በምዕራባውያንና በጅቡቲ ጥቅሞች ላይ ያነጣጠረ የሽብር ጥቃት እንደሚፈጸም የሚያሳስቡ ማስጠንቀቂያዎች በተደጋጋሚ እየደረሱት መሆኑን ገልጸዋል። የተባሉት የሽብር አድራጎቶች የአጥፍቶ ጠፊ ጥቃቶች፣ በመኪና ላይ የሚጠመዱ አይነቶችን ጨምሮ የፈንጂ አደጋዎች፣ ጠለፋዎች፣ በአየር ማመላለሻ አገልግሎቶችና አሰራሮች እንዲሁም በመርከቦችና ጀልባዎች በጅቡቲ ወደቦችና በአካ አባቢዎቻቸው ላይ ሊጣሉ የሚችሉ ጥቃቶች ሊሆኑ እንደሚችሉ ማስጠንቀቂያው ዘርዝሯል። የጥቃት ኢላማ ሊሆኑ የሚችሉት የመንግስት ተቋማት፣ ኤምባሲዎች፣ ወታደራዊ መደቦችና ስፍራዎች እንዲሁም ምግብ ቤቶችን፣ ክለቦችን፣ ሆቴሎችና ሌሎች የንግድና የገበያ ስፍራዎችን የመሳሰሉ ሰው በቀላሉ የሚሄድባቸውና በብዛት የሚገኝባቸው አካባቢዎች እንደሚሆኑ በውጭ ጉዳይ መስሪያ ቤቱ ማስጠንቀቂያ ላይ ተጠቅሷል። ከዚህ ቀደም ለተፈጸሙ የሽብር ጥቃቶች ተጠያቂ ናቸው የሚባሉትን የጅቡቲ መንግስት እያደንና እጆቻቸው አሉባቸው የተባሉ የተወሰኑትንም በቁጥጥር ስር የዋለ ቢሆንም ብዙዎች ገና ውጭ መሆናቸውንና አካባቢውም እየተንቀሳቀሱ ጉዳት እያደረሱ መሆናቸውን መግለጫው አመልክቷል። መንገደኞች ለተጨማሪና ዝርዝር መረጃ በዌብሳይት የወርልድ ዋይድ ካውሽን ገጽን እንዲመለከቱ አሳስቦ ጅቡቲ ከተማ የዩናይትድ ስቴትስ ኤምባሲ የሚገኘው ሎቲስ ሞሐራሙስ የሎት ቁጥር 350 ቢ የስልክ ቁጥሩ የጅቡቲ ኮድ 253 የኤምባሲው ቁጥር 21453000 መሆኑን ገልጿል። ይህ የትናንት የማክሰኞ ህዳር 17 2007 ዓ.ም ማስታወቂያ ቀደም ሲል ከአምስት ወር ተኩል በፊት ሰኔ 1 2006 ዓ.ም ወጥቶ የነበረውን የጉዞ ማስጠንቀቂያ የሚተካ መሆኑን የውጭ ጉዳይ መስሪያ ቤቱ አመልክቷል። የዩናይትድ ስቴትስዋ ሚዙሪ ግዛት ከተማ ከሆነችው ሴንት ሉዊስ ጋር ኩታ ገጠም በሆነው ፈርግሰን የመኖሪያ አካባቢ አንድ ጥቁር ወጣት የገደለ ነጭ ፖሊስ ክስ ሊመሰረትበት አይገባም ሲል የተሰየመው የቅድመ ክስ አጣሪ የሕዝብ ኮሚቴ ግራንድ ጁሪ መወሰኑን በመቃወም የተነሳውን ውከት ባለፈው ሌሊትም ቀጥሎ አድሯል። በሌሎች ከተሞች ውስጥም ለጥቁሩ ማይክል ብራውን ቤተሰቦች ያላቸውን ድጋፍ የሚገልጡና የግራንድ ጁሪውን ውሳኔ የሚቃወሙ በርካታ ሰልፎች የተካሄዱ ሲሆን የከተሞቹ ቁጥር ቁጥር 170 መድረሱን ሲኤንኤን የዜና አውታር ዘግቧል። ኒውዮርክ ከተማ ውስጥ በ ማዕከላዊው ታይምስ ስኩዌር አደባባይና ለወትሮም የጥቁሮች መንደር በሆነው ሀርለም ቀበሌ ሰልፎች የተካሄዱ ሲሆን ወደ ኒውዮርክ ከተማ የሚያስገቡ ድልድዮችና የዋሻ መተላለፊያዎችን ለመዝጋት የሞከሩ ተቃዋሚዎችን እንቅስቃሴ ለመቆጣጠር ፖሊስ አስለቃሽ ጭስ ተጠቅመዋል። ዘር የለየ ገጽታ የያዘው ይህ ተቃውሞ እንዳይስፋፋ ለመቆጣጠር ሁለት ሺህ የሚሆኑ የብሔራዊ ዘብ ወታደሮች ፈርግሰን ቀበሌ ውስጥ እንዲሰማሩ ተደርገዋል። ይሁን እንጂ ከትናንት በስቲያ ሌሊት እንደታየው ዓይነት የዘረፋና ብዙ ንብረት የማውደም የመሳሰሉ ጥፋቶች ባለፈው ሌሊት አለመታየቱን ፈርግሰን የምትገኘው ዘጋቢያችን አሻ ታንዚም ጠቁማለች። ዋን ሪዝን ስ ናሽናል ጋርድ ስ ስፕሬድ ት ን ማልቲፕል ሎኬሽን ዊ ሳ ም ውትሳይድ ፖሊስ ዲፓርትመንት አንዱ ምክንያት ብሔራዊ ዘቡ በብዙ ስፍራዎች ላይ መሰማራቱ መሆኑን ነው አይሻ የጠቆመችው። ፖሊስ መምሪያው ፊት ለፊት ነበሩ። ከዘረጉት የፖሊስ መስመር ጀርባ ቆመው አይተናቸዋል። ከፊትም አልነበሩም። የእውከት መከላከያ ልብስ ለብሰው ና ተከልለው ሰልፍ በማቆምና በመከት አሰላለፍ ነበር የተደረደሩት። በሌሎች የከተማይቱ አካባቢዎችና በአቅራቢያው ባሉ አውራጃዎች ውስጥም ተበታትነው ጥበቃ ሲያካሄዱ ነበር ነው አይሻይ በዘገባው ያመለከተችው። ፖሊሱ ዳራል ዊልሰን ክስ ሊመሰረትበት አይገባም የሚለው የኮሚቴ ውሳኔ በተነገረበት ምሽት በተነሳው ሁከት አስራ ሁለት የሚሆኑ ህንጻዎች መቃጠላቸውና ብዙዎቹ ሙሉ በሙሉ በመውደማቸው የፖሊስ መኪኖች መገልበጣቸውና መቃጠላቸውን መገል መገለጹ ይታወሳል። በትናንትናው ምሽት በርካታ ቁጥር ያለው የፖሊስና የብሔራዊ ዘብ ኃይል በብረት ለበስ ተሽከርካሪዎች ሆነው ወደ አካባቢው መዝለቁንና ወታደሮቹ ሰው እንዲበተን ማዘዛቸውንም ዘግባለች አይሻ። They started announcing uh, that everybody needs to leave the area right now at that moment. ሰው አሁኑኑ አካባቢውን ለቆ እንዲወጣ ማዘዝ ጀምሩ። በዚያ ወቅት አንድ ሰው ፖሊስ መሆኑን እርግጠኛ አይደለሁም፣ ከሰው መካከል አስለቃሽ ጤስ የተሰበሰበው ሰው ላይ ወረወረ። በመካከል የእኛም የአሜሪካ ድምፅ ባልደረባ ነበረ። በጣም ተጎዳብንና ፈጥነን ሕክምና እንዲያገኝና ጸጥታ ወዳለበት ቦታ ወሰን ነው ነው ያለችው። አይሻ በስፍራው የነበረውን ሁኔታ ሪፖርታጅ ስትሰጥ ፖሊስ አካባቢው በግማሽ ሰዓት ውስጥ ማጽዳቱንና ምንም እንኳን ሌሊቱን እንዳለፈው ሌሊት አይነት የበረታ ውከት የተፈጠረበት ባይሆንም አርባ አራት ተጨማሪ ሰዎች መታሰራቸውን የሴንት ሉዊስ አውራጃ ፖሊስ አዛዥ ጆን ቤልማር አመልክተዋል። በውከቱ የመጀመሪያ ሌሊት 61 ሰዎች ታስረዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቻይና ያን ያህል መዝገብ የያዘው የኢቦላ ታማሚ የላትም። ይሁንና ህመሙ ደቡባዊቱን ጎንዡ ከተማ እየጎዳ መሆኑ ይሰማል። ይቺ ከተማ ደግሞ አፍሪካውያን የሚበዙባት መሆኗ ይታወቃል አይታወቃል፣ በድፍን እስያ ማለት ነው። በመሆኑም ባለሥልጣናት በህገወጥ ንግድና ወደ ከተማዋ ሄደው ለሚቆዩ ጎብኚዎች ቪዛ መከልከል ጀምረዋል። የቪኦኤው ቢል አይድ በከተማዋ አፍሪቃውያን ነጋዴዎች የሚበዙባትን የቺያውቤንግ በቅርቡ ከተማ በቅርቡ ጎብኝቶ ያጠናቀረውን ዘገባ አዲስ አበባ ያቀርባል። ፖሊሶች ወደ ከተማዋ የሚያመሩ ዋና ዋና መንገዶችን እየተቆጣጠሩና የሰዎችንም ሁኔታ እያጤኑ ነው የሚያሳልፏቸው። በኢቦላ ላይ ታላቅ ዘመቻ እየተካሄደ መሆኑን ለማመልከትም መንገዶች ሁሉ ቀይ ምልክት ተደርጎባቸዋል። ሌሎች ሰዎች ደግሞ ኢቦላ አፍሪቃ ውስጥ በሰው ላይ እያደረሰ ያለውን ውድመት እየገለጡ ናቸው። አንዱ የማስታወቂያ ድምፅ ለምሳሌ እንዲያውም ኢቦላ ክትባት የለውም የሚል ነበር። ባለሱቆች በበኩላቸው የንግዱ ዘርፍ በእጅጉ ተጎድተዋል እያሉ ናቸው። አሳስቦናል እንጂ ለምን አያሳስበንም? ግን ከማሰብና ከመጨነቅ ሌላ ምን ማድረግ ይቻላል? ቤተሰቤን ለማኖር ያው ስራዬን መቀጠል አለብኝ ነው ያሉት እኒህ ያደመጣቸዋቸው ነጋዴ ሴት አፍሪካውያን ነጋዴዎችም ኢኮኖሚያቸው እንደተጎዳ ተሰምቷቸዋል። አንዳንዶቹ እንደ ላሚን አን የመሰሉት ደግሞ ይሄ ሁኔታ እስከ መቼ እንደሚዘልቅ የተቸገሩም ይመስላሉ። ጥቁር መሆንንና ከአፍሪካ እንደመጣህ ካወቁ ወዲያው ነው ጥለው የሚሸሹት። በአሁኑ ወቅት የንግድ ሥራ ጥሩ ሂደት የለውም። ኢቦላ ስጋት የጋረጠው በቻይናውያን ላይ ብቻ አይደለም። ሌሎች አፍሪካውያንም ቢሆኑ የሕመሙን መዛመት ከሌሎች ጋር የሚኖራቸው ግንኙነት እንደሚገድብባቸው ያስባሉ። ብርጊታ ትሬደር ለምሳሌ ይህ ፍራቻ ካሏቸው መካከል አንዷ ነች። ኢቦላ ስጋት የጋረጠው ከተለያዩ ሰዎች ጋር ስለምንገናኝ በመጠኑ ቢሆን ፍራች አለኝ። ማምን እንደሆን ማህመሙ እንዳለበትና እንደሌለበት ማወቅ አይቻልም። ስለዚህ ማሳሰቡና ማስፈራቱ አይቀርም ነው ያለችው ብርጊት ትሬደር። ሌላው ጉዳይ በጓንጎዞ ነዋሪዎች ቪዛ ላይ በተለይም የጉብኝት ጊዜያቸውን አሳልፎ በሚገኙ ጎብኚዎች ላይ የሚካሄደው ዘመቻ ነው። ይሄ ግን ጠቃሚ አይደለም የሚሉት የዚያን አካባቢ አፍሪካውያን ማህበረሰብ የሚያጠኑት ምሁሯ ሃይዲ ሁገን የኢቦላን ወረርሽኝ ለመግታት ከሚካሄደው ዘመቻ ጋር ይቃረናል ባይ ናቸው። ሌሎች ደግሞ ቻይና ሌላ አማራጭ የላትም ይላሉ ሲከራከሩ ቻይና ካላት የሕዝብ ብዛት አንጻር ኢቦላን ለመከላከል ባለሥልጣናቱ ከባድ እርምጃ መውሰድ ነው ያለባቸው በማለት ይደመድማሉ። አውሮፓ አንጋፋና የተሰላቸች በመሆኗ የኢሚግሬሽን ማሻሻያ ማድረግ ያስፈልጋታል ሲሉ የሮማው ሊቀ ጳጳስ አባ ፍራንሲስ አሳስበዋል። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በ25 እና በ31 ሜትር ባንዶች የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና እኔም ሰሎሞን አባተንን። በጊዜያችን በስርጭታችን የጊዜ ሰሌዳ መሰረት አሁን ቀዳሚ ወደ ሆነው የዕለቱ አብይ ርዕስ እንሸጋገራለን። በሴንት ሉዊስ ሚዙሪ መሳሪያ ያልታጠቀ ጥቁር ወጣት ተኩሶ የገደለው ነጭ አሜሪካዊ ፖሊስ በወንጀል ተጠያቂ አይደለም ሲል የቅድመ ክስ ምርመራ አጣሪው ግራንድ ጁሪ የሰጠውን ውሳኔ ተከትሎ አሜሪካውያን በአቋማቸው ተከፋፍለዋል። አንዳንዶች በጥቁር አሜሪካውያን ላይ የፍትህ መጓደል ይፈጸማል በሚል እምነት ቁጣቸውን ሲገልጹ፣ ሌሎች ደግሞ የፍርድ ቤት ውሳኔ መከበር አለበት ይላሉ። በፈርግሰን የተፈጸመው ግድያ አሁንም በሀገሪቱ መፍትሄ ያላገኘው የዘር ውጥረት ጎልቶ እንዲወጣ ማድረጉን ዝላቲካ ሆት ያቀናበረችው ዘገባ ይጠቁማል። አዳነች ፍሳይት አቀርበዋለች። በሚዙሪ ክፍለ ሀገር በሚገኘው ፈርግሰን ነጩ ፖሊስ በነፃ በመለቀቁ ምክንያት ቁጣ የተሰማቸው ሰዎች የንግድ ተቋማትን ማጋየታቸውና መኪኖችን ማውደማቸው ይታወሳል። የሚዙሪ አስተዳዳሪ በአብዛኛው የጥቁር አሜሪካውያን መኖሪያ በሆነችው ከተማ ተቃውሞና ዘረፋ እንዳይቀጥል ሲሉ ትላንት ማታ ብሔራዊ ዘቦችን በጥበቃ ተግባር አሰማርተዋል። አፍሪካውያን አሜሪካውያን በአገር አቀፍ ደረጃ አሁንም የዘር እኩልነት የለም በሚል የተቃውሞ ድምፅ እያሰሙ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ማይክል ብራውን የተባለውን ወጣት ጥቁር አሜሪካዊን የገደለው ነጭ ፖሊስ ነጻ የለቀቀውን የፍርድ ሂደት በመቃወም በቁጣ የገነፈሉ ዜጎች የወሰዱትን እርምጃ የምቀበለው ነገር አይደለም ብለዋል። ፈርግሰን ላይ የሆነውን ነገር በኃይል መግለጫነት ለሚመለከቱ ሰዎች ምንም አይነት የሀዘን ስሜት የለኝም። የራስህም ማህበረሰብ በማውደም ተግባር ልስማም አልችልም። በህግ የበላይነት የተመሰረትን ህዝቦች ነን። ስለሆነም ውሳኔው በፍርድ ቤት መወሰን እንዳለበት መቀበል ይኖርብናል። ከፍርድ ቤት ውሳኔ ጋር የሚስማሙ አሜሪካውያን አሉ በፍርዱ ውሳኔ እጅግ ያዘኑና የተቆጡማሉ ፕሬዝደንት ኦባማ አያይዘውም በአሜሪካ ማህበረሰቦችና በህግ አስከባሪዎች መካከል የተሻለ ግንኙነት እንዲኖር ጥረት በማድረግ ተግባር ለመርዳት ጠቅላይ አቃቤ ህግ ሆልደር በሀገሪቱ ዙሪያ ካሉት ከተሞች ጋር እንዲሰሩ መመሪያ ሰጥቻለሁ። ይህም ማለት በህግ ማስከበር ተግባር ላይ የሚሰማሩት ሰራተኞች የሚያገለግሉትን ህዝብ በሚወክሉበት መልክ እንዲዋቀሩ ለማድረግ መጣር ነው ሲሉ አስገንዝበዋል። ዊሊያም በርበር የተባሉ የራሊ ሰሜን ካሮላይና ነዋሪ በበኩላቸው የሚሰማቸውን ገልጸዋል። የቀብር ስነ ስርአቶች በተከታታይ እንዲካሄዱና በየጊዜውም ግድያዎች እንዲፈጸሙ መፍቀድ የለብንም። ማይክል ብራውን የተባለውን መሳሪያ ያልያዘ ጥቁር ወጣትን የገደለው ነጭ ፖሊስ በፍርድ ቤት በነጻ መለቀቁን በመቃወም በኒውዮርክ ከተማና በሌሎችም አበይት የሀገሪቱ ከተሞች በአጠቃላይ በአገር አቀፍ ደረጃ ተቃውሞ ተካሂዷል። በኒውዮርክ ከተማ ለተቃውሞ ከወጡት ሰዎች አንዷ ብዙዎቻችን በማይክል ብራውን ዙሪያ ተሰባስበናል፣ ይሁንና እሱ በሺዎች ከሚቆጠሩ ሰዎች አንዱ ነው ነው ያለችው። የኢንዲያና ዩኒቨርሲቲ ተማሪዎች ለተገደለው ወጣት ማይክል ብራውን የህሊና ጸሎት አድርገዋል። በሚኒሶታ ክፍለ ሀገር የሚኒያፖሊስ ከተማ ደግሞ አንዳንድ የሁለተኛ ደረጃ ትምህርት ቤት ተማሪዎች የፍርድ ቤቱን ውሳኔ ለመቃወም የትምህርት ክፍሎቻቸውን ረግጠው ወጥተዋል። በሎስ አንጅለስ ከተማ ደግሞ እዚህ ሀገር ፖሊሶች በአጠቃላይ በጥቁር አሜሪካውያን ላይ ያላቸውን አያያዝ የሚሉትን በመቃወም ሰዎች ቁጣቸውን ገልጸዋል። ፔት ዋይት የተባለ የሎስ አንጅለስ ከተማ ነዋሪ Definitely in the United States of America, white police officers are killing and white security guards are <laughs> በዩናይትድ ስቴትስ የሕግ መምሪያ ምክር ቤት የዲሞክራቶች መሪ ናንሲ ፐሎሲ በፍርድ ቤቱ ውሳኔ ላይ የተሰማቸውን ቅሬታ ገልጸው ከጥቁር አሜሪካውያን የሚሰማውን ያለመርካት ስሜት በሚገባ መፍትሄ ማግኘት እንዳለበት አስገንዝበዋል። የታየው ምላሽ በሚገባ መታየት ያለበት ይመስለኛል። በማህበረሰቦቻችን መካከል ባለው የሁሉም ግንኙነት ዘንድ ያለ መደሰትና ያለ መርካት ሁኔታ አለ ነበር ያሉት። ቴድ ሳንኩስ የተባለ የሚዙሪ ነዋሪ በበኩሉ ቁጣው ያነጣጠረው በህግ አስከባሪው ስርዓት ላይ ነው ይላል። ሁሉም ነገር በሚገባ ታይቶ የተፈረደ ነው የሚመስለኝ፣ ፍትሐዊ ውሳኔም ነው ላለሁ። በአንዳንድ የህብረተሰቡ አካላት መካከል ያለውን ስር የሰደደ ያለ መተማመን ስሜትንና የዘር ግንኙነት በህግ አስከባሪዎች ላይ ያለውን ተጽዕኖ በሚመለከት ዩናይትድ ስቴትስ በሚገባ መመርመር ይኖርባታል ሲሉ አሳስበዋል። የአዲስ አበባ ከንቲባ ጽህፈት ቤት ይህ ህገ መንግስታዊ ያለውን ድርጊት ፈጽሟል ሲል ለወነጀለው ተቃዋሚው የሰማያዊ ፓርቲ የማስጠንቀቂያ ደብዳቤ ጽፏል። ሰማያዊ ፓርቲና አጋሮቹ በበኩላቸው ማስፈራራትና አፈና የዲሞክራሲ ጥያቄዎችንና ሰላማዊ ህዝባዊ የለውጥ እንቅስቃሴዎችን አይቀለብሱም ሲሉ የተቃውሞ መግለጫ አውጥተዋል። መለስካቸው አመሃ ተከታትሎታል። ህዳር 11 ቀን 2007 ዓ ም በአዲስ አበባ ከተማ አስተዳደር ማህተምና በከንቲባህ ባህ ጽህፈት ቤትና የአካባቢ ጉዳዮች ኃላፊ አቶ አሰግድ ጌታቸው ይመኑ ፊርማ ለሰማያዊ ፓርቲ የተጻፈውና በግልባጭም ለፌዴራል ፖሊስ ኮሚሽን በብሔራዊ መረጃና ደህንነት አገልግሎት ለውስጥ ደህንነት ዋና መምሪያ እንዲሁም ለአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን በግልባጭ የተመለከተው ደብዳቤ በርዕሱ ጉዳዩ የተደረገውን ህገ ወጥ ተግባር በማስመልከት የተሰጠ ማስጠንቀቂያ ይላል። የማስጠንቀቂያው ደብዳቤ ህገ ወጥ ያላቸውን ድርጊቶች ሲዘረዝርም ፓርቲው ምንም አይነት የአደባባይ ስብሰባ እውቅና እንዳላገኘ እያወቀ ህዳር 6 ቀን 2007 ዓ ም በከተማ ውስጥ በተለያዩ ቦታዎች ነፃነት ለፍትሐዊ ምርጫ በሚል የቅስቀሳ በራሪ ወረቀት በመበተን ህገ ወጥ የአደባባይ ስብሰባ ቅስቀሳ በማድረጋችሁ ህዳር 7 ቀን 2007 ዓ ም ፓርቲው ባልተፈቀደ ቦታ ላይ በሊቀመንበር ኢንጂነር ይልቃል ጌትነት አስተባባሪነት ህገወጥ የአደባባይ ስብሰባ ለማድረግ በአካል ተገኝተው ሰዎችን በቦታው ላይ በመሰብሰባቸው በአካባቢው የነበሩ የጸጥታ አስከባሪዎች ያለ ፈቃድ እየተደረገ ያለው ህገወጥ እንቅስቃሴ ተገቢ አለመሆኑ ሲገልጹላቸው ከጸጥታ ኃይሎች ጋር አላስፈላጊ ግብግብ ከመፈጠሩም በላይ የተለያዩ የጭወት ድምፅ በማሰማት የአካባቢውን ህብረተሰብ ሰላምና ጸጥታ የማወክ ተግባር ተከናውኗል ይላል። አያይዞም በዚህ ምክንያት ፓርቲው በህገ ወጥ መንገድ እየተንቀሳቀሰ መሆኑን ይገልጻል። ስለሆነም ይላል ደብዳቤው፣ ስለሆነም ፓርቲው በቀጣይነት ህግን አክብሮ የማይንቀሳቀስ ከሆነ ድርጊቱ ጸረ ሕገ መንግሥት ስለሆነና የከተማችንን ሕዝብ ሰላምና ደህንነት ለመጠበቅ ሲባል ከሚመለከታቸው አካላት ጋር በመተባበር አስፈላጊውን እርምጃ የሚወስድ መሆኑን በጥብቅ እናሳውቃለን ይላል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት እንደሚሉት ግን ከአዲስ አበባ አስተዳደር ለተጻፈው የክልከላ ደብዳቤ ሕጋዊና ተገቢ መልስ በተገቢው ጊዜ በደብዳቤ ጽፈው እንዳሳወቁና ለአደባባይ ስብሰባው ቅስቀሳ የተደረገውም ሆነ የተወጣው የሀገሪቱ ሕግ በሚፈቅደው መሰረት እንደሆነ ለቪኦኤ ገልጸዋል። በዕለቱም ምንም አይነት ግርግር አልነበረም ብለዋል። በባለፈው በሰባት የጠራነውን ስብሰባ ደብዳቤ የሰጠናቸው አውቀው ከዛ በኋላ ደብዳቤ ጽፈውልን መልሰን እኛም ደብዳቤ ጽፈንላቸው ቦታው ላይ ስንገኝ የአዲስ አበባ ፖሊስ እና የፌዴራል ፖሊስ መጥተው ስብሰባችንን በተኑ። ስለዚህ ወደ ግጭት እንዳይገባ አላስፈላጊ ኮንፍሮንቴሽን እና የማያስፈልግ ዋጋ መክፈል እንዳይኖር ብለን ማድረግ አትችሉም አሉ። ሞንታርቦዎችን፣ ሳውንድ ሲስተም፣ ጀነሬተር እዛ ጋ መትከል አልቻለን ተከለከል እንደዛ አድርገው በትኑት። አላወቅንም ነው የሚለው ፖሊስ። በኢትዮጵያ ተቃዋሚ ፓርቲዎች ትብብር አባላት የወጣው መግለጫ በበኩሉ ይህ ማስጠንቀቂያ ማስፈራሪያ መሆኑን አብራርቶ ሌላም አንድምታ እንዳለው ያስረዳል። የትብብሩ ጸሐፊ አቶ ግርማ በቀለ ይህ ዛሬ በሆኑ የሚገኙ በሽብርተኝነትና ሕገ መንግሥት በመጣስ በሚል የታሰሩ የፓርቲ አመራሮችና አባላት፣ የሃይማኖት መሪዎች፣ ጋዜጠኞች፣ ብሎገሮች ከገዢው ፓርቲ የተለየ አመለካከት ያላቸውን ዜጎች በመፈረጅ ለማሰር ማሰቃየቱ የተካሄደበትን ስልት ዛሬም በእኛም ሆነ ሌሎች ላይ እየተሞከረ ያለውን የማስፈራራስና የማሸማቀቅ ሙከራ ከሚያስታውሰን በቀር በህጋዊና ሰላማዊ ትግላችን የሚፈለገውን መስዋዕትነት ለመክፈል ስለተዘጋጀን የሚፈራ አልተገኘም። ትብብሩ ጨምሮ እንደሚገልጸው ህዳር 21 ቀን 2007 ዓ.ም ሊያደርገው ላቀደው የአደባባይ ስብሰባ እውቅና ከከተማው አስተዳደር ለማግኘት ያቀረበውን ደብዳቤም የከንቲባ ጽሕፈት ቤትና የካቢኔ ጉዳዮች ኃላፊ አቶ አሰግድ ጌታቸው ሊቀበሏቸው አሻፈረኝ እንዳሉ ታውቋል። ደብዳቤው በፖስታ ቤት በኩል ቢላክም አስተዳደሩ ለመቀበል ፈቃደኛ እንዳልሆነ ፖስታ ቤት በደብዳቤ እንዳሳወቀም የትብብሩ መግለጫ ያስረዳል። ይህ በትብብሩ ሊቀመንበር በአቶ ይልቃል አመለካከት የገዢውን ፓርቲ ወይም የመንግስትን ደካማነት በአንጻሩ ደግሞ የተቃዋሚዎችን ድለው የሚያሳየው ምናልባትም ኢህአዴግን እንደዚህ ያደረገው የህዝብ ትግል መሆኑ ውጤትም መሆኑን ማወቅ ያስፈልጋል። ውጤት እንዳልመጣ አድርጋቸው አትዩቱ። እኛን እኮ የማያናግሩ ማዘጋጃ ቤት ተነጋግረው መልስ መስጠት ስለማይችሉ እውነት ስለሌላቸው እኮ ነው የተደበቁ፣ ወይም ከህገ ወጥ መሆናቸውን በይፋ ስላረጋገጡ እኮ እና ይሄን የሚያሳየኝ ህዝቡም ከጎናችን እየቆመ መሆኑን ዓለም አቀፍ ማህበረሰቡም ከጎናችን መቆሙ እኛም የፖለቲካ ፓርቲዎች ሳንታለል እስከዛ እስከ መደብደብ ድረስ መሄዳችንን የሚያሳይ ትግሉ እየገፋ መሄዱን የሚያሳይ እንጂ ኢህአዲግ እየጠነከረ መሄዱን አይደለም። የትብብሩ መግለጫ አክሎ እንዳብራራውም የአስተዳደሩ ደብዳቤውን ያለመቀበል የህገ መንግስቱን አንቀጽ አስራ ሁለት ማለትም የመንግስት አሰራር ተጠያቂነትን ድንጋጌ የጣሰ ነው ይሁንና ህዳር 21 ቀን 2007 ዓ ም ትብብሩ አደርገዋለሁ ያለውን የአደባባይ ስብሰባ በተግባር እንደሚፈጽመው አሳውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ የመጽሔት ርዕስ እናልፋለን። የምስራቅ አፍሪካ አገሮች በስደተኞችና ከስደት ተመላሾች ጉዳይ ላይ የጋራ ራእይና እቅድ እንዲኖራቸው ለማስቻል የታለመ የሁለት ቀናት ውይይት አዲስ አበባ ላይ ተጀምሯል። የስደተኞች አንዷ መዳረሻ በሆነችው የወቅቱ የአውሮፓ ህብረት ፕሬዝደንት አገር ጣሊያን አነሳሽነት የሚካሄደው ይህ ውይይት በአጭርና ረጅም ጊዜ የሚተገበሩ ግቦችን ያመነጫል ተብሎ ተጠብቋል። እስክንድር ፍሬው ዝርዝር አለው ከአዲስ አበባ ተሰብሳቢዎቹ ዋነኛ የስደተኞች መነሻና መድረሻ የሆኑት የምስራቅ አፍሪካ ሀገሮች ተወካዮች። ሀሳቡን ያመነጨችው ደግሞ ከስደተኞች ዋነኛ መዳረሻዎች አንዷ ጣሊያን ናት። በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ባለቤትነት በቅርብ ጊዜ ጭምር ራሳቸውን ላደጋ ጋልጠው የሜዲትራኒያንን ባህር አቋርጠው ጣሊያን ሊገቡ ከሞከሩ ስደተኞች አብዛኛዎቹ ከነዚህ የምስራቅ አፍሪካ ሀገሮች የሄዱ መሆናቸው በተደጋጋሚ ተገልጿል። የወቅቱ የአውሮፓ ህብረት ፕሬዝዳንት የሆነችው ጣሊያን እንደዚህ አይነቱን የምክክር መድረክ ማነሳሳቷም ችግሩን ከምንጩ ለማድረቅ ካላት ፍላጎት የመነጨ ይመስላል። በመድረኩ ላይ የተናገሩት በኢትዮጵያ የጣሊያን አምባሳደር ጁሴፔ ሚስትራታም አገራቸውም ሆነች የአውሮፓ ህብረት እንዲህ አይነቱን እንቅስቃሴ በገንዘብ ጭምር እንደሚደግፉ ተናግረዋል። የስደተኞችን ችግር መቅረፍ የጣሊያንም ሆነ የአካባቢው አገሮች ፍላጎት መሆኑን የገለጹት በኢትዮጵያ የውጭ ጉዳይ ሚኒስቴር የኢጋድ ዳይሬክተር አቶ ተስፋዬ ይታይህ ለመፍትሄውም አብረው እንደሚሰሩ ይናገራሉ። ጣሊያኖች ከራሳቸው ራሳቸው አኳያ በተለይ መተላለፊያ ስለሆኑ ስደተኞች የአይነት እንትን አላቸው። ስለዚህ ስደት የሚሰደዱት ደግሞ ምንጩ በአብዛኛው ከዚሁ ከኛው ከኢጋድ አካባቢ ስለሆነ ይሄንን ለማስቀረት የራሳቸው የሆነ እንትን ይኖራል። ዋናው ነገር ከኢጋድ ጋር ከአባል አገረቱ ጋር ጣሊያኖቹም ተባብረው እየሰሩ ናቸው ያሉት ጣሊያን ብቻ ሳትሆን ስዊዘርላንድን በዚህ ትብብር አለ። ሌሎች የአውሮፓ አገራትም ይህን እየተባበሩ ነው እና ዋናው እነሱም እንደዚ አይነት ፍላጎት አለ። የእኛም ፍላጎት ቢሆን ሰዎች በተረጋጋ ሁኔታ የሚኖሩበትን መንገድ መፍጠር ነው። ይህን ብሎ መውሰድ ይቻላል። እንዳለመታደል ሆኖ አካባቢያችን ከስደት ጋር የተያያዙ ነገሮች ሁሉ ይታዩበታል ያሉት የኢጋድ ስራ አስፈጻሚ ጸሐፊ አምባሳደር ማህቡብ ማአሊም የችግሩን ስፋት አብራርተዋል። ከዚህም አንጻር የኢጋድ ቀጠና የስደተኞች መነሻ መድረሻና መመለሻ ጭምር መሆኑን አስታውሰዋል። እነዚህም ተጨባጭ ሁኔታዎች ለመቋቋም ደግሞ የተቀናጀ ጥረት አስፈላጊ መሆኑን ለጋዜጠኞች ገልጸዋል። እነዚህ ተገቢ የሆነ እቅድ ማውጣት፣ መግባባት፣ በሁሉም አባል አገሮች ተቀባይነት ያለው ማዕቀፍ ማዘጋጀት የሚጠይቁ ፈተናዎች ናቸው። ያለመታደል ሆኖ ግን ከዚህ ቀደም እንዲህ አይነቱ የምክክር ሂደት አልነበረንም። ኢጋድ ክልላዊውን የምክክር ሂደት የመሠረተውም በእነዚህ ምክንያቶች ነው። ይህ ደግሞ በጋራ ተቀምጠው ፈተና በሆኑ ከዚህ ርዕስ አንጻር እየመጡ ባሉ ጉዳዮች ላይ እንዲነጋገሩ ለአባል አገራቱ ዕድል ይፈጥራል። ይህ በተራው አካባቢው የጋራ በሆኑ የችግር መፍቻ ነጥቦች ላይ እንዲወያይና እንዲስማማ እድል ይሰጣል። በዛሬው መድረክ የተናገሩ ሁሉ በምስራቅ አፍሪካ የሚታየውን የስደት ሁኔታ አሳሳቢነት ሳይገልጹ አላለፉም። ለ11 ወራት በግጭት ውስጥ በቆየችው ደቡብ ሱዳን ብቻ አንድ ነጥብ አራት ሚሊዮን ሰዎች በአገራቸው ውስጥ መሰደዳቸው ተመልክቷል። ነገ የሚጠናቀቀው ውይይት የአጭርና የረጅም ጊዜ የመፍትሄ አቅጣጫዎችን እንደሚያመላክት ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር። ይህ በእንዲህ እንዳለ የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ትናንት ስትራስበርግ ፈረንሳይ ለሚገኙት የአውሮፓ ፓርላማና ምክር ቤት ስለ ስደተኞች ሰብአዊ መብቶች መከበር ንግግር አድርገዋል። አባ ፍራንሲስ በሁለቱም ስፍራዎች ባደረጉት ንግግር አውሮፓ የቆመችለትን ሰብአዊ መብቶችን የማክበር መርህና ዲሞክራሲም እንድታከብር ጥሪ አድርገዋል። ሊቀ ጳጳሱ በ25 ዓመታት ውስጥ ለመጀመሪያ ጊዜ ለአውሮፓ ተቋማት ስላሰሙት ንግግር ሪፖርተራችን ሊሳ ብራያንት ዘግባለች። ትዝታ በላቸው ይዘዋለች። የአውሮፓ መሪዎች በሞቀ ጭብጨባ የተቀበሏቸው ሊቃነ ጳጳሳት ፍራንሲስ የስራ፣ የዲሞክራሲ፣ የሰብአዊ መብት እንዲሁም የሰላም ጉዳዮችን በማንሳት አውሮፓ ያለችበትን እውነታና የቆመችለትን መርህ በማነጻጸር ችግሮቹ እንዲፈቱ ተማጥነዋል። በ25 ዓመታት ውስጥ ለአውሮፓ ሕብረት ተቋም ንግግር በማድረግ የመጀመሪያው የካቶሊካዊት ቤተ ክርስቲያን ሊቃነ ጳጳሳት ፍራንሲስ 28ቱ አባላት ሀገሮች በተለይ ስደተኞችን ችግር ለመፍታት ግልጽና ስብዕና የሚንጸባረቅበት ደፋር እርምጃ እንዲወስዱ ጠይቀዋል። በቅርብ ዓመታት ወደ አውሮፓ አገሮች ለመግባት ሲጥሩ ባህር ውስጥ ሰምጠው ደብዛቸው የጠፋ በሺዎች የሚቆጠሩ ስደተኞችን በማመላከት የሜዲትራኒያን ባህርን ሰፊ የጅምላ መቃብር ሲሉ ገልጸዋል። ጁንቶ ል ሞሜንቶ ዲ አባንዶናር ልዲያ ዲ ውና ኤውሮፓ ኢምፓውሪታ ፒጋታ ሱ ሴ ስቴሳ እርዳታና ተቀባይ ተንከባካቢ የሚያስፈልጋቸው ሴቶችና ወንዶች ስደተኞችን ያሳፈሩ ጀልባዎች በየቀኑ ወደ አውሮፓ ጠረፎች እንደሚደርሱ የተናገሩት ሊቃነ ጳጳሳት ፍራንሲስ የአውሮፓ ሀገሮች የሰው ልጅ ክብር ከግንዛቤ በማስገባት ሰብአዊ ቀውስን የሚፈጥር የስደተኞችን ፖሊሲ እንዳይቀርጹ አሳስበዋል። የአውሮፓ ህብረት ምክር ቤት አባላት ዲሞክራሲ እንዳይሞት መስራት አለባቸው። ቢሮክራሲን ከሚያስቀድም የፖለቲካና የኢኮኖሚ ህብረት ይልቅ ለታላላቅ ሀሳቦች መፍለቅ ቅድሚያን እንዲሰጡ ብለው መክረዋል። ወደ መጨረሻዊ መጽሔት የትንታኔ ርዕስ ነው የምንሻገረው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለአንድ ዓመት የዘለቀው የሁለቱ ደቡብ ሱዳን ተቀናቃኞች ደም አፋሳሽ ግጭት እስካሁን መፍትሄ ባለማግኘቱ ትዕግስቱ መሟጠጡ ተመለከተ ይላል። ምክር ቤቱ በሁለቱም ወገኖች ላይ ያነጣጠረ ማዕቀብ ለመጣል የተቃረበ ይመስላል ስትል ዘጋቢያችን ማርጋሪት በሽር ከኒውዮርክ ያደረሰችንን ዘገባ ሰለሞን ክፍሌ ያቀርበዋል። በተባበሩት መንግስታት የኦስትሬሊያ አምባሳደር ጌሪ ኩንላንድ በያዝነው ወር የአስራ አምስቱ የጸጥታው ምክር ቤት አባል ሀገሮችም ፕሬዚዳንት ናቸው። ትላንት ለጋዜጠኞች ሲናገሩ ምክር ቤቱ በደቡብ ሱዳን በሺዎች ሕይወታቸውን ያጡበት ሁለት ሚሊዮን የሚጠጉ የተፈናቀሉበት መቶ ሺህ ያህል ሌሎች በተባበሩት መንግሥታት ጥበቃ ስር ባሉ ጊዜያዊ መጠለያዎች የሚገኙበት የፖለቲካ ቀውስ በጣሙን ያሳስበዋል ብለዋል። ለዚህ ሁሉ የሰው ልጆች ሥቃይ ሙሉ በሙሉ ምክንያት ናቸው ሲሉም ፕሬዚደንት ሳልቫ ኪርን እና ዋና የፖለቲካ ተቀናቃኛቸውን የቀድሞውን ምክትል ፕሬዚደንት ሪክ ማቻርን አምባሳደር ኩንላንድ ከሰዋል። ሐቁ ይሄ እልቂት ሰው ሰራሽ እና በደቡብ ሱዳን ፖለቲካ ልሂቃን በሁለቱ ዋና አመራሮች መካከል ለስልጣን የሚካሄድ ትግል ያመጣው ነው። የሚከተሉትን የወቅቱን የራሳቸውን ስግብግብና ጠባብ የፖለቲካ ፍላጎት ወደ ኋላ ካስቀሩ ግጭቱና መከራው ሊቆም ይችላል። ምክር ቤቱ በአጠቃላይ የደረሰበት አስተያየት ይኸው ነው። አምባሳደር ኩዊንላን አክለውም የጸጥታው ምክር ቤት አስፈላጊ ሆኖ ካገኘው የጦር መሳሪያ እገዳን ጨምሮ በሁለቱም ወገኖች ላይ ያነጣጠረ ማዕቀብ ለመጣል ዝግጁ መሆኑን ከጥቂት ጊዜያት በፊት ወስኗል ሲሉ አስረድተዋል። በኢጋድ አደራዳሪነት አዲስ አበባ ላይ በሚስተር ኪርና ሚስተር ማቻር መካከል ሲካሄድ የቆየው የሰላም ንግግር እስካሁን ምንም አይነት ስምምነት ላይ አልደረሰም። አምባሳደር ኩንላንድ በተጨማሪ ሲያስረዱ የጸጥታው ምክር ቤት የሽምግልናውን ሥራ ከኢጋድ ተረክቦ ተደራዳሪዎች እስከ ትላንት በስቲያ ሰኞ ቀነ ገደብ በመስጠት ከአንድ ስምምነት እንዲደርሱ ጠይቆ ነበር ብለዋል። በዚህኛውም ጥረት ከስምምነት ባለመድረሳቸው ምክር ቤቱ ሌሎች አማራጮችን ለመውሰድ ይገደዳል ሲሉም አብራርተዋል። በሌላ በኩል በደቡብ ሱዳን የተመደበውን 12500 የተባበሩት መንግስታት የሰላም አስከባሪ ኃይል የመቆያውን ጊዜ ለተጨማሪ ስድስት ወራት ለማራዘም ድምፅ በተሰጠበት ሥነ ሥርዓት ላይ የሀገሪቱ ልዑክ ፍራንሲስ ማዲንግ ደንግ ሲናገሩ ማዕቀብ ለዘላቂ ሰላም መፍትሄ አይሆንም ብለዋል። ማዕቀቦች አቋሞችን ከማክረርና ወደ ፍጥጫ ከማምራት በቀር ትብብር አያስገኙም ሲሉም የደቡብ ሱዳኑ ልዑክ ፍራንሲስ ማዲንግ ደንግ አስገንዝበዋል። ክቡራትና ክቡራን አድማጮች የምትከታተሉት በ25 እና በ31 ሜትር ባንድ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ የዋሽንግተን ዲሲ ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን አሁን በነጻው ስልክ መስመር 2022059942 የውስጥ መስመር 14 ከተቀበል ናቸው የእናንተ አስተያየቶች ለሰዓቱ የሚሰሙበት ነው። እንደማላችሁ የሁሉ ጊዜ አዳማጫችሁ ነኝ። ያለን ዜማዎች ከእንድሳት ሙልኛ ላችሁ በጣም አመሰግናለሁ። ባለፈው ጊዜ አንድ እህታችንን አዲስ አበባ ሬድ ተደርጋ የሞተችው በጣም በጣም በጣም የሚያሳዝንና በጣም የሚያዋርድ ነገር ነው። ውርደት ነገር ነው። አይሶች አንገት የሚቆርጡት ነው የደረሰው ኢትዮጵያ ውስጥ እህታችንን ወደ ትምህርት ቤት ስትሄድ ወይንም ልጃችንን በአየር ጤና አካባቢ የተገደለችው በጣም ቆሻሻ ነገር ነው። ሰዎቹም ቆሻሻ ናቸው። ኢትዮጵያን አይደሉም። እነሱም እንደ ሰብስቦ ማቃጠው ነው በእኔ ያስጣገማመት እባካችሁ ተከታትላችሁ እምን ላይ እንደደረሰ በኢትዮጵያውያን አሰሙልን። እና ደግሞ እነዚህ ሴቶች ማህበር የሚባሉ አሉ። እነሱ ምን እንዳደረጉ ጠይቋቸው እባካችሁ። ተከታትላችሁ ይሄ የተሰራው ውርደት ደም በደም አርገው እንደገደሏት ኢትዮጵያም ውስጥ ዲ ኤን ኤ ያለ ምንድን ነው ያሉት? አላደረግንም ፖሊስ ደብድበ ነው ብለው ተናግረዋል። እሱም በአሜሪካም ውስጥ ያለ ነገር ነው። ፖሊስ ይደበድባል። ግን እባካችሁ ተከታተሉልን፣ ንገሩን ይሄ ትልቅ ዜና ነው። አስጠያቂም ነው። ትምህርትም ነው። አደራችሁን። ሰላም ሆኖ በጣም አመሰግናለሁ። ለበሰቦቿ ጊዜ አካሄዳት ናቸው። አመሰግናለሁ። ሰላሙ አሉ። ሀሎ ቢዎች በቅድሚያ የከበረ ሰላምታን ያቀርባለሁ። መቼም የቆየ ታሪክ እድሜ በገፋ ቁጥር እየመጣ ከፊት እየተደቀነ ከመረበሽ ወደ ኋላ ሊለኝ አልቻለም። በኢትዮጵያ የታሪክ ወንጀለኞች ስፋት ጎልቶ እንዲታይ የሚያደርግ መረጃ ስለማይቀርብ በወቅቱ የነበሩት የበደሉት ይህ ቀማሾች ብቻ ናቸው የሚጸጸቱት። የግፉን ጉዳይ አስመልክቶ ማስረጃ ሊቀርብ ቢችል እኮ በተለይ ህዝብ በጋራ ሊነሳ ይችላል። ለማንኛውም ከታሪክ ጥፋት አልፈው ደራሲ እስከመሆን ስለደረሱ አሁንም ከነሱ ውጭ ሰው እንደሌለ አስመስከዋል። ህዝብ ሆይ እንደአሁኑ ይባስ ከመደለል አቋም ይኑርህ። ጋዜጠኞችን ኮ የህዝብ አደዌ ከሚያክመው ሐኪም የበለጠ አደራ አለባችሁ የኢትዮጵያ ጉዳይ ሆኖ ነው እንጂ ዝምባብዌ ላይ የተደበቀው የሂትለር ደቀ መዝሙር ፋሽስቱ ጭራቁ መንግስቱ እንደ ላይበሪያው መሪ ቴለር አለም አቀፍ ፍርድ ሊቀባበለው ይገባ ነበር ኢትዮጵያን እኮ ጨለማ ውስጥ የከተታት እሱና ጭፍሮቹ በተለይ በጎንደር ነው ህዝብ ካላጠፋ ብሎ ሲስገበገብ የነበረው መላ የሚሉት ነው ህዝብ ሆይ እባካችሁ የነብሰ ገዳዮች ወገን አትሁ ነው በትውልድም መወለድ ቋንቋ ነው ይባልን ብትወለዱ ማለት ነው አመሰግናለሁ ቴዎድሮስ ከደንባ ክቡራትና ክቡራን አድማጮች፣ ተደፍራ ህይወቷ ያለፈውን ሀናን የሚመለከት ዘገባ በመስታወት ፕሮግራም የፊታችን እሁድ ዘርዘር አድርገን ይዘን እንቀርባለን። እናንተንም አድማጮችን የሚያሳትፍ ዝግጅት ነው የሚሆነው። የምትከታተሉት በ25 እና በ31 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ዝግጅት ነው። ስለ አስተያየቶቻችሁ እናመሰግናለን። በተለመደው የስልክ መስመራችን 2022059942 የውስጥ መስመር 14 አስተያየቶቻችሁን መስጠት እንድትቀጥሉ እንጋብዛለን። አሁን ከምሽቱ ሶስት ሰዓት ከ36 ደቂቃውን አዲስ አበባ ላይ አንድ ሙዚቃን ጋብዛችሁ አሉላ ለአንተ ላስረክብ መድረኩን እዚህ ጋር። እሺ ሰለሞን፣ ጥሩ ለሰዓቱ እንዲስማማ የተመረጠ በተለይ ይህ ስልት ትዝታ ነው። ቆፈን ለበረታባቸው የዩናይትድ ስቴትስ ግዛቶች ለሚኖሩ አድማጮቻችን በሀሳብ ዘና ወደ ሩቅም የሚወስድ ይመስለኛል። ዛሬ ዋሽንግተን ብርድ ብርድ ብሏታል እንደሁምናበረዶ ነው። ስጥሩነህ ያንተ አስለቀቃለይ ትዝታ ትለናለች ያለው ዜማ ዘና ያለውን ስሜት እንዲፈጥር ህብስት ጥሩ ነ ትዝታን ብዬ ነበር። ቀለል ያለውን ስሜት ግን ትዕግስት ፋንታውንም ሳትፈጥር አልቀረችም። ትዕግስት እናመሰግናለን። ድንቅ ነው የትዕግስት ድምፅና ቅላጼ ትዝታ። እናመሰግናለን ለማንኛውም ለግብዣው አሁን ወደ ከዝግጅታችን ሁለተኛ አጋማሽ መደበኛ ዝግጅቶች አንዱ ወደ ሆነው ወደ ዲሞክራሲ በተግባር እንሸጋገራለን። በወቅቱ መሳሪያ ባልነበረው በወጣቱ ጥቁር አሜሪካዊ ማይክል ብራውን ላይ በርካታ ጥይቶችን ተኩሶ የገደለው ነጭ የፖሊስ መኮንን ዳረን ዊልሰን የቆየውን የቀለም ልዩነት ውጥረት አባብሶታል። የዩናይትድ ስቴትሱ ጠቅላይ አቃቤ ሕግ ኤሪክ ሆልደር ትላንት ሲናገሩ፣ ግድያውን አስመልክቶ የፌዴራል ምርመራው ይቀጥላል ብለዋል። የፍትህ ሚኒስቴሩ የፌርጉሰን ፖሊስ ህገ መንግስቱን የጣሳ አሰራር ተጠቅሞ ከሆነ የማጣራት ሂደቱን ይጀምራል ተብሏል። እንግዳዬን የህግ ባለሙያ አቶ ብርሃን ዳርጌን ልጠይቅ። ይሄ የፖሊስ መኮንኑን ዳረን ዊልሰንን በብራውን ግድያ አያስጠይቀውም ሲል ከውሳኔ የደረሰው ግራንድ ጁሪ ምን ማለት ነው? ግራንድ ጁሪ ማለት እንደየ አካባቢው አሁን ፈርገሰን ውስጥ የወንጀል ክስን በሚመለከት ፍሬ ሐሳቦች ቀርበውለት ያንን ፍሬ ሐሳብ በመመዘን ክስ ያስከስሳል አያስከስስም ብሎ የሚወስን ኃይል ነው። የሚወስን አካል ነው። ይህንን ድርጊት በሚፈጽምበት ጊዜ ማስረጃዎች ይመለከታል። ማስረጃ ሲባል የጽሁፍ ማስረጃ፣ ሌሎችም አይነት ማስረጃዎችን፣ እንደዚሁም ደግሞ ምስክሮችን አስቀርቦ በቃለ መሀላ ካስገባ በኋላ ቃላቸውን ተቀብሎ በማጣራት ያስከስሳል አያስከስስም የሚል ድምዳሜ ላይ ይደርሳል። ይህንን ለመፈጸም የተቋቋመ ነው ግራንድ ጁሪ የሚባለው። በሌላ በኩል ውሳኔ አይሰጥም። ውሳኔ የሚሰጠው በዚህ ሀገሩ አጠራር ለፍርድ የቀረበ ጁሪ ወይንም ትራያል ጁሪ፣ ፐቲት ጁሪ የሚባለው ነው። ይሄኛው ከግራንድ ጁሪው የሚለየው ሁለት ወገኖች ከሳሽ አቃቤ ሕግ በአንድ በኩል የተከሳሽ ተከላካይ በሌላ በኩል ሆነው በአንድ ተከሳሽ ላይ ክስ ቀርቦበት ጥፋት ፈጽመሃል ተብሎ ክስ ቀርቦበት አጋቢ ህጉም ማስረጃውን አሰምቶ ተከሳሹ መከላከያውን አቅርቦ ያንን ከሰማ በኋላ የቀረበውን ማስረጃ ሰብስቦ ይህ የተከሰሰው ሰው ጥፋት ፈጽሟል ይጠየቅበታል ብሎ ውሳኔ ይሰጣል፣ ወይንም በቀረበው ማስረጃ መሰረት ሊያስጠይቀው አይችልም ብሎ በነጻ እንዲለቀቅ ያደርጋል። ግራንድ ጁሪ ግን ይከሰሳል፣ አያስከስስም ተፈጸመ የተባለው ድርጊት ለማስከሰስ ያበቃል፣ አያበቃም ብሎ የሚወስን አካል ነው። ብዙ አሜሪካውያን ይህን የተለየና ድብቅ የሚባል የፍርድ ሂደት አያውቁም። ነው የሚባለው ከየት ነው ታሪካዊ አመጣጡ ግራንድ ጁሪ? ግራንድ ጁሪ እንግዲህ ያው የተጀመረው ከእንግሊዝ አገር ነው። ታሪክ እንግዲህ በአስራ አንድ ስልሳ ስድስት አካባቢ በነበረው ንጉሥ ሄንሪ ሁለተኛ ዘመን የተጀመረ ነው። ከዛን ጊዜ ጀምሮ የዚህ የኮመን ሎው ሕግ ባለበት ቦታ ይሰራ ነበር። በአሁኑ ጊዜ ግን ግራንድ ጁሪን የሚጠቀመው ሀገር ቢኖር አሜሪካ ብቻ ነው። ሌሎቹ አስቀርተውታል። ከዚህ ሌላ በአንድ ወንጀል ተፈጽሞ በሚባልበት ጊዜ የሚጣራበትና ክስ የሚቀርብበት መንገድ ስላለ ሌሎቹ እሱን ነው የሚጠቀሙት። ቀደም ሲል ወደ አነሳው ጥያቄ ልመለስ። አቶ ብርሃን፣ የዩናይትድ ስቴትስ ጠቅላይ አቃቤ ህግ ኤሪክ ሆልደር የፌዴራሉ ምርመራ ይቀጥላል ብለዋል። ይህኛውን የግራንድ ጁሪው የደረሰበትን ውሳኔ በመቃወም ነው ማለት ነው ይህንን አስተያየት የሰነዘሩት። አይደለም፣ የነበረው ከመጀመሪያም ጀምረው አቃቤ ህጉ ፈርግሰን ካውንቲም ሄደው በነበረበት ጊዜ የተናገሩት በፌዴራል መንግስት በኩል ያለው ማጣራት እና በፈርግሰን ካውንቲ በኩል ያለው ማጣራት ጎን ለጎን የሚሄድ እንጂ አንዱ ከአንዱ ጋራ የሚሄድ አይደለም፣ የሚደራረብም አይደለም ብለው ነው የተናገሩት። ያኛው የፈርግሰን ካውንቲ አቃቤ ህግ በሄደበት ሄዶ ደርሶ በግራንድ ጁሪ በኩል ያመጣው ውጤት አለም። የፌዴራሉ አቃቤ ህግ ደግሞ የሚያካሄደው ምርመራ በፌዴራሉ ህግ መሰረት ከህገ መንግስቱ ጀምሮ በየደረጃው ያሉትን የፌዴራል ህጎችን በሚመለከት በእነዚህ ውስጥ የተዘረዘሩትን አንድ ዳረን ውልሰን የተባለው የፖሊስ የፈጸመው ጥፋት አለው የለም የሚለውን ነው። ያንን አጣርቶ የሚደርስበት ከዛኛው የተለየ ነው። በዛ በሚደርስበት ላይ ክስ ያቀርባል አያቀርብም። ለዛ ለመድረስ የሚከተለው እዛ ያሉትን የተገኙትን ማስረጃዎች ሊመለከታቸው ይችላል። ከእሱም ሰፋ አድርጎ ሊያ ይችላል። በግራንድ ጁሪ አሰራር ደግሞ ዳኛ ወይም ክስ የቀረበበት ተጠርጣሪ በሂደቱ ላይ አለመገኘቱ ምን ማለት ነው? እስቲ ይህንን ያብራሩልኝ። የሚሆነው የግራንድ ጁሪ ላይ የሚቀርበው ጉዳይ አቃቤ ህጉ ነው የሚያቀርበው አንድ ድርጊት ተፈጽሟል። ይህ ድርጊት ባለው ሕግ መሰረት ሊያስከስስ ይችላል አይችልም የሚል ነው። ዳኛ ተሰይሞ አይቀመጥም። የተከላካይ ጠበቃ ቀርቦ እዛ ላይ ክርክር አያቀርብም። እዛ ላይ የሚሰማው ማስረጃ የሚቀርበው በአቃቢ ሕጉ ብቻ ነው። ብዙ ጊዜ ለግራንድ ጁሪ የሚቀርበው ፕሮሲኪተሩ ያንን መጠነኛው ነው ደረጃ የተመለከተ ማስረጃዎች አቅርቦ በዛ መሰረት ክስ ያስቀርባል አያስቀርብም ብሎ ነው የሚጠይቀው። እና ግራንድ ጁሪው መጀመሪያ ሲሰየም ቀደም ብሎ የሚሰየም ቆሞ የሚሄድ ነው። አንዳንዱ ግራንድ ጁሪ ለስድስት ወር የሚሰራ አለ፣ አንዳንዱም ተራዝሞ እስከ አንድ ዓመት ድረስ የሚሰራ አለ። በዛን ዘመናት ውስጥ የሚነሱ የወንጀል ጉዳዮች ይቀርቡለታል፣ ያንን ይመለከታል። ያን በሚያይበት ጊዜ አንደኛ ሂደቱ ዝግ ነው። ለውጭ ሰው አይነገርም። እዛ የሚገባውና የሚያቀርበው አቃቢ ሕጉ ነው። ግራንድ ጁሪው ማስረጃ ያስመጣል ምስክሮችን ቅረቡ ብሎ እነሱንም ከነሱም ቃል የመቀበል ስልጣን አለው። በአጠቃላይ ግን ሂደቱ እንዴት ነው የሚያበቃው? አስራ ሁለቱ ሰዎች ይከሰስ አይከሰስ ሲሉ የሚወስኑት በተናጠል ነው ወይስ በአንድ ላይ? በዚህ በግራንድ ጁሪ አሰራር መሰረት ከአስራ ሁለት ሰዎች ናቸው። ከአስራ ሁለቱ ሰዎች ዘጠኙ በሚሰጡት ውሳኔ ነው ወደ ግራም ሆነ ወደ ቀኝ የሚወድቀው ማለትም ያስከስሳል ተብሎ የሚባል ውጤት ላይ ሊደረስ ይችላል። አያስከስስም የሚል ውጤት ላይ ሊደረስ ይችላል። ዘጠኝ መኖር አለበት ከአስራ ሁለቱ። አቶ ብርሃን ዳርጌ ለጊዜው በጣም አመሰግናለሁ። እኔም በጣም ደስ ይለኛል አቶ ሰለሞን። እኛም ሰለሞንንና እንግዳውን እናመሰግናለን። አድማጮች፣ ወደ ቀጣዩ ሳምንታዊ ቅንብር ነው የምንሸጋግረው። ኢትዮጵያውያን በአሜሪካ ኢትዮጵያውያን በአሜሪካ ፕሮግራሙ። አዲሱ አበበ ስቱዲዮ ውስጥ ይገኛል። አብሮን አዲሱም እንዴት ይሆናል የዛሬው? በመጀመሪያ ሁለታችሁንም ታንክስጊቪንግ እንኳን ለበዓል አደረሳችሁ። ይሄ ጥሩና መወረስ ያለበት ቀን ነው እና ሳታከብሩ አትቀሩም፣ ምንም እንኳን እንደኔ እረፍት ነገ ባይኖራችሁ ስራ ላይ ብትሆኑ ልታመሰግን ነው የምትቀረው። ሮም ስትኖር ልትበላ ማለት ነው፣ ተርኪ ወይ አሳ ቢያንስ ቢያንስ። ሮም ስትኖር እንደ ሮማውያን ይባላል፣ እንደምታውቁት ታንክስጊቪንግ። ግን የሚያከብሩ ኢትዮጵያውያን በአሜሪካ አሜሪካ ስላሉ እንደ አንድ ሁለቱን ነው ዛሬ ያነጋገርኩት። ያው ዋህዋቸው ዛሬ ቢሆንም ነገ በዕለቱ ነው ማቅረብ ያቀር ነው። እንግዶቼ ግን ከቨርጂኒያ ልደታ ለማርያም ቤተክርስቲያን፣ ቄሰ ገበዙ መጋቤ ጥበብ ቀሴስ በስርዓት አጥላው ባረዴ፣ ከዲሲ ማርያም ደግሞ ዲያቆን ጥበብ ማሞናቸው። በነገራችን ላይ እነዚህ ሁለት አካባቢዎች ታንክስጊቪንግን እንደሚያከብሩ ቀኑን በምስጋና እንደሚያሳልፉ በተለያዩ መገናኛ ዘዴዎች ሲገልጹ ስለሰማሁ እንጂ ሌሎች ካሉም የእምነት ቤቶች የመስጊድም ያሉ ፈጣሪን የሚያከብሩ ሌሎችን ቢኖሩ ማቅረብ እችል ነበር፣ አላወቅኩም። እንግዲህ የከርሞ ሰው የዓመት ሰው ይበለል። ለዛሬ ግን ሁለቱን እንግዶችን ባጭሩ ላስተዋውቃችሁ የሚሉትን እንስማ። ታንክስ ጊቪንግን ምክንያት በማድረግ የተሰባሰብንበት ዛሬ በሁለተኛ ጊዜ ነው፣ እንዲሁ ተሰባስበናል። የምስጋና ምሽት ነው። ታንክስጊቪንግ ምስጋና ምሽት ዘርዘር ብለን እንኳን ባናቀርበው እግዚአብሔር በሰጠን ሁሉ ምስጋና ይገባዋል የሚል ነው። ባጭሩ እንግዲህ ወደ ትርጓሜውን ስንሄድ እንግዲህ በሀገሪቱ ላይ ያሉት ሰዎች አንድ ስጦታ ከእግዚአብሔር አግኝተው እግዚአብሔርን ያመሰገኑበት ዕለት እንደሆነ ነው የምንረዳው። እና ከዛ በመነሳት እኛም እግዚአብሔር ጤንነቱን ሰጥቶ በሰው ሀገር ላይ በባዕዳን ሀገር ላይ ኑሮን እየኖርን ችግረኛ ወገኖቻችንና እንዲሁም ደግሞ ቤተሰቦቻችንን እየረዳን ስላለን እግዚአብሔርም ዘውትር እናመሰግነዋለን። ሆኖም ደግሞ በዚህ ዕለት ብዙ ችግረኞች፣ ልዩ ልዩ ወገኖቻችን እንዲሁ ደግሞ የሚያስባቸው ያጡ በየበረንዳ ያሉ ስላሉ እነዛን ለመጎብኘት የሚያደርጉባቸውን ችግረኞችን ለመርዳት ችሏል። ዲያቆን ጥበበ ወደ አንተ ልመለስ እና በእናንተ በኩል ይሄ በዓል ለመጀመሪያ ጊዜ አይደለም። ታንክስ ጊቪንግ ሲከበር ቆየት ብሏል እና መቼ ነው የጀመራችሁት? ወደ ዛሬው ፕሮግራም ከመምጣቴ በፊት ከተጀመረ ምናልባት በትንሹ ወደ ሀያ ዓመት ገደማ ሊሆነው ይችላል። እዚህ ሀገር ከመምጣቴ በፊት የተጀመረ መርሃ ግብር ነው። ብዙን ጊዜ ሰዎቹ የሚመጣው ምዕመኑ እንዳይሰላች የተለያዩ ፕሮግራሞችን ነው የምናደርገው። እንግዲህ አጠር ያለ ስብከት ምናልባት እንግዲህ ሰባኪያን ካሉ በመካከላችን ስብከት እናደምጣለን። ግን ዞሮ ዞሮ የምናደርጋቸው ትምህርቶችና ና ውይይቶች ሁሉ ከስብከት ጋር የተያያዙ ስለሆኑ አንደኛ እንግዲህ ከስብከቱ ውጭ ምስክርነት ምናልባት ሰዎች እግዚአብሔር ስላደረገላቸው ይመሰክሩበት። እንዲያድጎልኛል እንዲያድጎልኛል መቼም እያንዳንዳችን ብንጠየቅ እግዚአብሔር አላደረገልኝም የሚል ሰው አይኖርም። ስለዚህ የምንናገርበት እያንዳንዳችን በእውነት ቃላት የሚያጥረን የምስጋና ነገር አለን እና ስላደረገልን እግዚአብሔርን እናመሰግናለን። ቸር ነው። አዲሱ እንግዲህ እንጠብቃለን። ግሩም ዝግጅት ይመስላል። መልካም ነው። ነገ እንግዲህ ከስከሶ እኔ ባልኖርም አዘጋጅቼ ይሄዳል። በነገራችን ላይ ካናዳ ውስጥ ይከበራል የሚል መልእክት ከዚህ በፊት አስተላልፈን ነበረ። በእርግጥ ይሄ በዓል አይደለም፣ በእርግጥ ይሄ በዓል ካናዳም ውስጥ ይከበራል። ግን አንድ አድማጫችን ከካናዳ ኢሜል አድርገው እኛ አክብረናል ጥቅምት ሶስት ቀን ባለፈው ኦክቶበር 13 ሆኑ፣ የተለያየ መሆኑ ነው። በዚሁ እናስተካክላለን። ብዙ ጊዜ እንደሚባለው አዲሱም እንደገለጽከው ሊወረስ የሚገባ እዚህ አሜሪካ አገር የሚኖሩ ኢትዮጵያውያን ብቻ ሳይሆን የትም ያለ ሊጋባበት የሚ የሚገባ ምናልባትም ያልሆነ ነገር ያልሆነ ባህልን ከመውረስ ከሚወረሱት ትልልቆቹ በዓሎች አንዱ ነው። ፈጣሪ መመስገን ጥሩ ነው። በጎ ነገር ማየት ጥሩ ነው። በህይወታችን ብሔራዊ የምስጋና ቀን ታንክስ ጊቪንግ ነገ ነው። አድማጮቻችን፣ አብዛኛው ዝግጅቶቻችን በእሱ ላይ የሚያተኩሩ ይሆናል። ሰለሞን፣ እንደጀመርከው ጨርስ። መልካም በዓል፣ መልካም በዓል። ወደ ተከታዩ ዝግጅት እንለፍ። ክብረትና ክብረን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የመጨረሻው ቅንብር ነው። ሴቶችና ቤተሰብ የቢልና ሜሊንዳ ጌትስ ፋውንዴሽን ተባባሪ መሥራችና የማይክሮሶፍት ኩባንያ መሥራቹ የቢል ጌትስ ባለቤት ሜሊንዳ ጌትስ በዚህ ሳምንት ለከፍተኛ ሽልማት ከፍተኛ ሽልማት ተሰጥቷቸዋል። ሽልማቱ ስመጥሩ የፖሊሲ ተቋም ቻታም ሀውስ የሚሰጠው የላቀ ሽልማት ነው። ሽልማቱ በየዓመቱ የሚሰጠውም ከዚያ በቀደመው ዓመት ውስጥ ለዓለም አቀፍ ግንኙነቶች መሻሻል የላቀ አስተዋጽኦ ላደረገ ግለሰብ ነው። ሄንሪ ሪጅዌል ከሎንደን ያስተላለፈውን ዘገባ ቆንጅታየ በተከታዩ የሴቶችና ቤተሰብ ክፍለ ጊዜዋ ይዘዋለች። ሜሊንዳ ጌትስና ባለቤታቸው ቢል የጤና ጥበቃ አገልግሎትን፣ የትምህርትና የቴክኖሎጂን እድል በማዳረስ የሰዎችን ኑሮ ለማሻሻል የጌትስ የበጎ አድራጎት ተቋም ጌትስ ፋውንዴሽንን የመሰረቱት እንደ ኤውሮፓውያን የዘመን አቆጣጠር በ2000 ዓመተ ምህረት ነበር። ባለፈው አርብ ለንደን ውስጥ በተካሄደው ስነ ስርዓት ላይ የእንግሊዝ ልዑል ዊሊያም ለሜሊንዳ ጌትስ ሽልማቱን ሲያበረክቱላቸው እንዲህ ሲሉ ነበረ ያከበሯቸው። ልክ እንደሳቸው ግሩም ከሆኑት ባለቤታቸው ቢል ጋር ሆነው መሊንዳ የጌትስ ፋውንዴሽንን ዓለምን ለመቀየር አስተዋወቁት። ደግሞም በእርግጥ ቀየሩት። በአፍሪካና በሌሎችም የዓለም አካባቢዎች የሴቶችን የድሆችንና የህመምተኞችን ሕይወት ለውጠዋል። የጌትስ ፋውንዴሽን ኢቦላን በመዋጋት ዘመቻ ላይ ብርቱ ሚና እየተጫወተ ነው። ሁሉን በጅምላ ጠቅልሎ መናገር ግን አይገባም ይላሉ መሊንዳ ጌትስ። የኢቦላ ወረርሽኝ ለጉድ እየተሰራጨ መሆኑን ሰዎች ይናገራሉ። ደግሞም መነገርም አለበት ትክክል ነው። ምክንያቱም ብዙ ጥፋት እያደረሰ ነውና። ነገር ግን ከሌሎች ጉዳዮችም ጋር እያቆራኘ ነው ነው ያ ደግሞ አይገባም። አፍሪቃን በአምባገነኖችና በሙሰኞች የተሞላች ተስፋ ቢስ አህጉር አድርገው አንዳንዶቹ ሲናገሩ ይሰማል። በቅርቡ የጌትስ ፋውንዴሽን ለኢቦላ ቫይረስ ተጋልጠው ታመው ከዳኑ ሰዎች የሚወሰድ የደም ሴል ለሌሎች ሕመምተኞች ሕክምና ማዋልን አስመልክቶ እየተካሄዱ ላሉ ሙከራዎች መርጃ አምስት ነጥብ ሰባት ሚሊዮን ዶላር ለግሷል። የኢቦላ በሽታ በወረርሽኙ የተጠቁትን ሀገሮች ጊኒን፣ ሴራሊዮን እና የላይቤሪያን የጤና መዋቅሮች እያወደመ መሆኑን መሊንዳ ጌትስ ተናግረው አስጠንቅቀዋል። በእነዚህ ሀገሮች ውስጥ ዘንድሮ 800 ሺህ ሕፃናት ይወለዳሉ። ሴቶቹ በአሁኑ ጊዜ ወደ ሆስፒታል አይሄዱም። ለምን? አንደኛ ክሊኒኮች እየወደሙ ነው። ሁለተኛ ነገር ደግሞ መሄድ አይፈልጉም። ኢቦላ ቢይዘኝስ ብለው ይፈራሉ። ታዲያ በአሁኑ ጊዜ እድሜያቸው ከ15 እስከ 29 ዓመት እድሜ ክልል ውስጥ ያሉ ሴቶች የሚሞቱበት በዋናነት ከመውለድ ጋር በተያያዘ ነው። የጌትስ ፋውንዴሽን የልጅነት ልምሻን ለማስወገድ የያዘውን ስራም ቻታም ሀውስ አድናቆት ሰጥቶለታል። የተባበሩት መንግስታት ድርጅት የልጅነት ልምሻ ወይም ፖሊዮ እንደ አውሮፓውያን አቆጣጠር በሚቀጥለው 2015 ዓመተ ምህረት። ሊወገድ እንደሚችል ተስፋ አድርጓል። የጌትስ ፋውንዴሽን ሞባይል ቴክኖሎጂን በማደግ ላይ ባሉ ሀገሮች በማስፋፋት ገበሬዎች ከገዢና ሻጮች ጋር ሊገናኙ የሚችሉበትን መንገድ በመቀየር እየረዳ ነው። በቅርብ ዓመታት መሊንዳ ጌትስ አብዛኛውን የፋውንዴሽኑን ስራ የሴቶች መብት፣ ጤናና ትምህርትን ማሻሻል ላይ እንዲያተኩር አቅጣጫ አስይዘዋል። መሊንዳ ጌትስ ይሄ ፋውንዴሽን የሚያመጣውን ለውጥ በሕይወት ዘመኔ ውስጥ እንዴት አድርጌ ይሆን በእጥፍ ላሳድገው የሚችለው ብል፣ ትኩረታችንን በሴቶችና ልጃገረዶች ላይ ማድረግ ይኖርብናል። በጌትስ ፋውንዴሽን ስራዎች የጽንስ መከላከያዎችን ማዳረስ ከዋና ዋና የድርጅቱ አጀንዳዎች ውስጥ አንዱ ነው። አሁንም መሊንዳ ጌትስ ባለቤቴን ኮንዶም ተጠቀም ልለው አልችልም፣ ብለው የሚነግሩን በርካታ ሴቶች ናቸው። ለምንድን ነው ያን ካልኩት? ወይ አንተ ኤች አይቪ ኤድስ ይዞሃል ወይም ደግሞ እኔው ራሴ ይዞኛል ማለቴ ይመስላል ይሉናል። የቻታም ሐውስ የአምና ተሸላሚ ሌላዋ ስመጥር አሜሪካዊት ሂላሪ ክሊንተን ነበሩ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብቶች ኮሚሽነር ባለፈው ጥቅምት ወር ባወጣው ዘገባ አይሲል በሚል አጽሮት የሚታወቀው እስላማዊ መንግስት ነኝ የሚል ጽንፈኛ ቡድን በኢራቅና ሶሪያ የሚፈጽማቸው በደሎች መጠን ከፍተኛ እንደሆነ ገልጿል። ብዙዎቹ ተግባሮቹ በጦርነት ወንጀልና በስብና ላይ የተፈጸሙ ወንጀሎች ተደርገው ሊታዩ ይችላሉ። አስከፊ ተግባሮቹ አንዳንዶቹ በሴቶችና በልጃገረዶች ላይ የሚፈጽማቸው ኢሰብዓዊ ድርጊቶች ናቸው። ሙስሊም፣ ክርስቲያኖችና የዚዲ ሴቶች እንዲሁም ልጃገረዶች እየተጠለፉ ሰቆቃ ይፈጸምባቸዋል፣ በግዴታ ይደፈራሉ፣ በንግድ ወሲብ ቦታ ይታሰራሉ ለአይሲል አባላት በሚስትነት ይሰጣሉ። በወሲብ ባርነት ለማገልገል ይገደዳሉ። አይሲል በጭካኔ ተግባሩ ይመካል። የጭካኔ ተግባሩን ትክክለኛ ለማስመሰልም ሃይማኖታዊ እምነትን ይጠቀማል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን እስልምናን አይወክልም። የእስልምና እምነት እንዲህ አይነቱን ከይሲ ተግባር አይቀበልም ብለዋል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ባወጡት መግለጫ እንዳውም ተግባሮቹ አይሲል የእስልምና እምነት ጠላት መሆኑን ነው የሚያመለክቱት። ዓለም አቀፍ ማኅበረሰብና የሁሉም ሃይማኖታዊ እምነት መሪዎች የጽንፈኛውን ቡድን ጭካኔ የተመላበት ተግባርን አጥብቀው በተደጋጋሚ አውግዘዋል። ሴቶችንና ልጆች እንደ መገልገያ ሸቀጥ ታይተው እንዲያገለግሉ ማድረጉን አጥብቀው እንዲያወግዙም እናሳስባለን በማለትም ጆን ኬሪ አስገንዝበዋል። ዩናይትድ ስቴትስ እንደ ሌላው የዓለም ማህበረሰብ ሁሉ እንዲህ አይነቱን አስከፊና ኢሰብአዊ አያያዝን ትቃወማለች አይሲል በኢራቅና በሶሪያ ህዝብ ላይ የሚፈጽመውን የሽብር ዘመቻ ለማቆም የሚደረገውን ዓለም አቀፍ ጥረት በመምራት ጥረታችን እንጸናለን ብለዋል ጆን ኬሪ የውጭ ጉዳይ ሚኒስትሩ አያይዘውም ዩናይትድ ስቴትስ ጽንፈኛው ቡድን የሚፈጽማቸውን የጠለፋ በባርነት የመያዝ የመሸጥ አስገድዶ የመድፈር በግዳጅ የመዳርና በሴቶችና በልጃገረዶች ላይ የሚያደርሰውን አስከፊ በደል ታወግዛለች ብለዋል። አይስል በሴቶችና በልጃገረዶች ላይ የሚፈጽመውን የጭካኔ ተግባር ለማቆም ከአዲሱ የኢራቅ መንግስት ጋር መስራቱን እንቀጥላለን ሲሉ የውጭ ጉዳይ ሚኒስትር ጆን ኬሪ መናገራቸውን በመግለጽ የዕለቱ ርዕስ አንቀጽ ትችቱን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ይቀራሉ። ክቡራትና ክቡራን አጫጭር መረጃ። ነገ አዲስ አበባ ከፍተኛ ሙቀቷ 22፣ ዝቅተኛ ስራ እንዲሆናል፣ ከፊል ዝናባማ ትሆናለች። አንድ ብር ዛሬ በአማካይ 20 ብር ከ12 ሳንቲም ተመዝሯል። እርስዎ ከፈለጉ ዶላር 20 ብር ከ22 ሳንቲም መክፈል ይኖርቦታል ካለበለዚያ 20 ብር ከ01 ሳንቲም ነው። ልክ የዛሬ 73 ዓመት ፕሬዚዳንት ፍራንክሊን ሩዝቬልት አራተኛው የኖቬምበር ሐሙስ ታንክስ ጊቪንግ ቀን ወይም የምስጋና ቀን ሆኖ እንዲከበር ሕግ ፈረሙ። ዝግጅታችን በዚሁ አበቃ። ቅድም ባስታወስነው መሠረት ነገ የምስጋና ቀን ነው። ልዩ ዝግጅት ይኖረናል። ለዛሬው ግን በዚሁ አበቃን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ Thank